ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ሰኔ አራት ቀን 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና አዳነች ፍስሃ ነን። አሁን በቅድሚያ የዓለም ዜና ይነበባል። የናይጄሪያና የአራት ጎረቤቶቿ ሀገሮች መሪዎች ጽንፈኛውን እስላማዊ ቡድን ቦኮ ሐራምን ለመዋጋት የጥምረት ኃይል ለመመስረት ስለቀረበው ሀሳብ ለመነጋገር ዛሬ ተሰብስበዋል። የናይጄሪያው ፕሬዚዳንት መሐመድ ቡሃሪ ባደረጉት የመክፈቻ ንግግር የብዙ ወታደሮች የምታቀርበው ናይጄሪያ በመሆኗና ጦርነቱም የሚካሄደው መሬቷ ላይ በመሆኑ የህብረቱን ኃይል መምራት ያለባት ናይጄሪያ ናት ብለዋል። የዙ ቦታ በየስድስት ወራቱ በሀገሮቹ መካከል እንዲዘዋወር የቀረበው ሀሳብ ስራውን ያነሰ ብቃትና ውጤት እንዲኖረው ያደርጋል ሲሉ ፕሬዚዳንቱ ተከራክረዋል። ሚስተር ቡሃሪ አያይዘውም ናይጀሪያ የህብረቱ ስራ ጥሩ ጅምር እንዲኖረው ለማስቻል አንድ መቶ ሚሊዮን ዶላር ለመስጠት የገባቸውን ቃል እንደምታከብር አስረግጠዋል። በናይጀሪያ መዲና ከተሰበሰቡት መሪዎች መካከል የቻድ የኒጀርና የቤኒን ፕሬዚዳንቶች ይገኙባቸዋል። የካሜሩን መከላከያ ሚኒስትርም ተገኝተዋል። ቦኮ ሐራም በሰሜን ምስራቅ ናይጀሪያ ካለው ሰፈሩ በመነሳት ድንበር ዘለል ጥቃት ሲያካሄድ በመቆየቱ ቻድ፣ ኒጀርና ካሜሩን በያዝነው ዓመት ቡድኑን ለመዋጋት ወታደሮች አስፍረዋል። ቦኮሐራም በተከፈተበት ጥቃት አብዛኞቹን የተቆጣጠራቸው ቦታዎችን ያጣ ቢሆንም ከቅርብ ጊዜያት ወዲህ በቦርኖ ክፍለ ሀገር መዲና ማይዱጉሪ ጥቃቶች እያካሄድ ነው። ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናል እና የኬንያ ብሔራዊ ሲቪል ማህበራት ኮንግሬስ የሚገኙባቸው የሰብአዊ መብት ድርጅቶች በሁለት መንግሥታዊ ያልሆኑ ድርጅቶች ላይ የማዋከብና የማስፈራራት ተግባር እየተፈጸመ ነው ሲሉ ለኬንያ መንግሥት ስሞታ አቅርበዋል። ቡድኖቹ ትላንት ባወጡት መግለጫ መንግሥት ሀኪ አፍሪካና ሙስሊሞች ለሰብአዊ መብት የተባሉ ድርጅቶች የባንክ ሂሳብ እንዳይንቀሳቀስ ማድረጉን ነቅፈዋል። ኬንያ ሁለቱን ቡድኖች አሸባሪነትን በመደገፍ መዝገብ ውስጥ በኦፊሴል አስገብታለች ይላል የቡድኖቹ መግለጫ። ገቢያቸውን ቀንሰው አቅርበዋል በሚል የኬንያ ብሔራዊ የቁጥጥር ባለሥልጣን የሁለቱን ድርጅቶች ምዝገባ ባለፈው ግንቦት ወር ሰርዟል። የሰብአዊ መብት ቡድኖቹ ግን ሃኪ አፍሪካና ሙስሊሞች ለሰብአዊ መብት ቡድን የሌሎቹ ድርጅቶች አካል በመሆን በግልጽ የሚሰሩ ድርጅቶች ናቸው፣ ግብርም በየጊዜው ሲከፍሉ ቆይተዋል ይላሉ። የተባበሩት መንግስታት ድርጅት የምግብ ፕሮግራም ዳብልዩ ኤፍፒ ከለጋሾች በቂ ገንዘብ ባለማግኘቱ በሰሜን ኬንያ የስደተኞች ሰፈር ላሉት ግማሽ ሚሊዮን ለሚሆኑት አብዛኞቹ ሶማሌና ደቡብ ሱዳናውያን ለሆኑት ስደተኞች የሚያስፈልገውን የምግብ ራሽን ለመቀነስ ማቀዱን ዛሬ አስታውቋል። ከሰኞ ጀምሮ በዳዳብና ካኮማ የስደተኞች ሰፈሮች የምግብ ራሽኑን በአንድ ሶስተኛ እንደሚቀንስ፣ ገንዘብ ካልተገኘም የቅነሳው ተግባር እስከ መስከረም ወር እንደሚቀጥል ድርጅቱ አስገንዝቧል። የምግብ ራሽኑ መቀነስ በዛ ላይ የሚተማመኑትን ሰዎች ምን ያህል ሊጎዳ እንደሚችል በጣም አሳስቦናል ሲሉ ኬንያ ውስጥ የምግብ ፕሮግራሙ ተጠባባቂ ዳይሬክተር ቶማስ ሃንሰን ባወጡት መግለጫ ተናግረዋል። ዳዳብ የተባለው የስደተኞች ሰፈር በጎረቤት ሀገር ሶማሊያ የእርስ በርስ ጦርነት ከተነሳ በኋላ እንደ አውሮፓ አቆጣጠር በ1991 ዓ ም ከተመሰረተው ወዲህ ሶማሊያ ውስጥ ከሚካሄደው ግጭትና ድርቅ የሸሹ በብዙ መቶ ሺዎች የሚቆጠሩ ሶማሌዎችን ሲያስጠልል ቆይቷል። ኬንያን ከደቡብ ሱዳን ጋር በሚያዋስነው ድንበር አጠገብ እንደ አውሮፓ አቆጣጠር በ1992 ዓ.ም የተመሰረተው ካኩማ የስደተኞች ሰፈር ደግሞ ከደቡብ ሱዳን ብቻቸውን የሚሰደዱትን ልጆች ለማስጠለል ነበር የተቋቋመው። ዩናይትድ ስቴትስ አንባር ክፍለ ሀገር ውስጥ አዲስ ሰፈር ለመስራት ባቀደችበት በአሁኑ ወቅት የኢራቅ ወታደሮችን ለማማከር ተጨማሪ ሰፈሮች የመክፈት እቅድ እንዳላት የዩናይትድ ስቴትስ ወታደራዊ ኃላፊ ጀነራል ማርቲን ደምስ አስታውቀዋል። ኢራቅ እስላማዊ መንግስት ነኝ የሚለውን ቡድን ለመታገል በምታደርገው ጥረት ቀጣዩ የዩናይትድ ስቴትስ እርዳታ ከ6 እስከ 8 ሳምንታት ባለው ጊዜ ሊጀመር ይችላል ተብሏል። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን 450 የሚሆኑ ወታደራዊ ሠራተኞችን የኢራቅ ወታደሮችን ለማማከርና ለመርዳት ወደ አምባር ክፍለ ሀገር ለመላክ እየተዘጋጀ መሆኑ ይታወቃል። የሚላኩት ወታደሮች የሚሰሩት እስላማዊ መንግስት ነኝ የሚለው ቡድን በሚቆጣጠራቸው ራማዲና ፋሉጃ ከተማዎች መሀል በሚገኘው ታካዱም በተባለው ወታደራዊ ሰፈር ነው። በታካዱም ሰፈር ስምንት የኢራቅ ወታደራዊ ኃይሎች ወታደሮቻቸውን እንዴት መመደብ እንዳለባቸው የዩናይት ስቴትስ ኃይሎች ያማክራሉ። ሎጂስቲክስና የስለላ ስራ በማሻሻልም ረገድ እንደሚሰሩ የፔንታገኑ ቃል አቀባይ ኮሎኔል ስቲቭ ዋረን ገልጸዋል። አንባር ያሉት ሱኒዎች ከኢራቅ መንግሥት ጋር ተቀራርበው ለመስራት በማስቻል ረገድም ይሠራሉ። የዋይት ሃውስ ቤተ መንግሥት ትናንት ስለ ተልእኮ ባስታወቀበት ወቅት ፕሬዚደንት ኦባማ ስለ ጉዳዩ ከኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ጋር እንደ ተመካከሩ፣ ወታደሮቹ የሚላኩትም ለተጨማሪ እርዳታ ፍላጎት እንዳላቸው በገለጹት መሠረት እንደሆነ ገልጸዋል። የቨርጂኒያ ክፍለ ግዛት ነዋሪ ወጣት ለእስላማዊ ጽንፈኛ ቡድን ባደረገው እገዛ የቀረበበትን ክስ ጥፋተኛ ነኝ ሲል አመነ። የ17 ዓመቱ የማናሰስ ከተማ ነዋሪ እዚያው ቨርጂኒያ ክፍለ ግዛት የፕሪንስ ዊሊየም አውራጃ ነዋሪ የሆነ ሌላ እኩያው ወደ ሶሪያ ተጉዞ ከእስላማዊ ጽንፈኛ ቡድን አይሲስ ጎን እንዲዋጋ ለማመቻቸት ባደረገው እገዛ ነው በተጠያቂነት የተወነጀለው። ዝርዝር ዘገባውን አሉላ ከበድ ያቀርበዋል አሊ ሹክሪ አሚን በዩናይትድ ስቴትስ በአሸባሪ ድርጅትነት የተፈረጀውንና ራሱን እስላማዊ ግዛት በማለት የሚጠራውን ጽንፈኛ ቡድን ለማገዝ በማውጠንጠን ነው በዛሬው ዕለት በዋለው ችሎት በቀረበበትን ክስ ያመነው የ17 ዓመቱ አሜሪካዊ አሊ ሹክሪ አሚን ለእስላማዊ ጽንፈኛ ቡድን አይሲስ የማህበራዊ መገናኛ ዘዴዎችን ተጠቅሞ መርዳቱን ነው ያመነው ሲሉ ያስታወቁት የዩናይት ስቴትሱ የብሔራዊ ደህንነት ረዳት ጠቅላይ አቃቤ ሕግ ጃን ፒካርሊን ናቸው። አክለውም በተለያዩ የአገሪቱ ክፍሎች በተመሳሳይ በማህበራዊ መገናኛ ዘዴዎች ሶሻል ሚዲያ አማካኝነት ለጽንፈኛ ቡድን ወጣቶችን በመሳብ አክራሪ ዝንባሌዎችን በማነሳሳትና ተዋጊዎችን በመመልመል የሚረዱ መረጃዎችን የሚያሰራጭ ወገኖችን እያዩ መሆናቸውን አስረድተዋል። ሁኔታው የወላጆችን የአካባቢ ማህበረሰብ አባላትን ግንዛቤና ትብብር የሚጠይቅ መሆኑንም ነው ነው ሚስተር ካርሊን ያስታወቁት። አሊ ሹክሪ አሚን በጽሑፍ ባቀረበው የእምነት ክህደት ቃሉ ከዚህ ቀደም በትዊተር አማካኝነት በላካቸው መልእክቶች ወጣቶች ጽንፈኛውን ቡድን እንዲቀላቀሉ መምከርና ማበረታታቱን አምኗል። በተጨማሪም ወጪያቸውን የሚሸፍን ገንዘብ በስውር መንገድ የሚያስተላልፉበትን ዘዴ በማሳየትም ረድቷል። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የቱርክ ፕሬዚዳንት ሬሴፕ ታይፕ ኤርዶጋን በያዝነው ሳምንት የምክር ቤት ምርጫ ውጤት ከታወቀ ወዲህ ለመጀመሪያ ጊዜ በቴሌቪዥን ንግግር አድርገዋል። የፖለቲካ ፓርቲዎች የጥምረት መንግሥት ለመመስረት ፈጣን ስምምነት እንዲያደርጉም ጥሪ አቅርበዋል። በምክር ቤት ምርጫው ያሸነፉት አራት ድርጅቶች ቀጣይነት ለሀገሪቱ ወሳኝ እንደሆነ ተረድተው የእኔ ይበልጥ ስሜትን ወደ ጎን መተው አለባቸው ሲሉ ሚስተር ኤርዶጋን ዛሬ ባደረጉት ንግግር መክረዋል። ለ11 ዓመታት ያህል በቱርክ ጠቅላይ ሚኒስትርነት ያገለገሉት ሚስተር ኤርዶጋን ኤኬፒ ፓርቲያቸው እንዲያሸንፍ ጠንካራ ዘመቻ አካሂደዋል። የፕሬዝደንትነት ቦታቸውን የሚያጠናክር አዲስ ሕገ መንግሥት የማርቀቅ ዓላማም እንደነበራቸው ታውቋል። ይሁንና ፓርቲያቸው በፊት ከነበሩት የተወሰኑ መቀመጫዎችን አጥቷል። በ45 ቀናት ውስጥ ስምምነት ካልተደረሰ ፕሬዚደንቱ ሌላ የምርጫ ዙር እንዲካሄድ ጥሪ ሊያደርጉ ይችላሉ ተብሏል። ዩናይትድ ስቴትስ ኡክራይን የሩሲያን ወረራ ለመቋቋምና ክፍት የሆነ መንግስት ለመመስረት የምታደርገውን ጥረት ትደግፋለች ሲሉ በተባበሩት መንግስታት ድርጅት የዋሽንግተን ልዑክ ተናግረዋል። አምባሳደር ሰማንታ ፓወር ከከፍተኛ የኡክራይን ባለሥልጣኖች ጋር ለመነጋገር ትላንት ኪፍ ገብተዋል። አምባሳደሯ ከኪፍ በትዊተር በላኩት መልእክት ለኡክራይን ሕዝብ ያላቸው መልእክት ዩናይትድ ስቴትስ በሁለቱ ግንባር በኩል ከጎናቸው እንደምትቆም ነው ብለዋል። የሩሲያን ወረራ መቋቋምና ክፍት የሆነ መንግሥት መመስረት መሆኑንም አስረድተዋል። በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስብሰባዎች ላይ ጠንካራ የኡክራይን ደጋፊ ተደርገው የሚታዩት ፓወር ከኡክራይን ፕሬዚደንት ፔትሮ ፓሮሼንኮ ጋር ተገናኝቶ ተነጋግረዋል። ባለሥልጣኖች እንደሚሉት በኡክራይን ወታደራዊ ኃይልና በምስራቅ ኡክራይን በሚዋጉት አማጽያን መካከል የቶክስ ማቆም ስምምነት ስለመተግበር ጉዳይ ተነጋግረዋል። አድማጮች፣ የምሽቱ ዜናችን አንድ ተጨማሪ ዜና አለን። የመጨረሻው ዜና የቀድሞ የቻይና ጸጥታ ኃላፊ ዙ ዮንካንግ በሙስና ክስ ዕድሜ ይፍታህ እስራት እንደተፈረደባቸው የሀገሪቱ መንግስታዊ ሚዲያ ገልጿል። በኮሚኒስት ፓርቲው ጸረ ሙስና ዘመቻ መሠረት ለመያዝ የመጀመሪያው ከፍተኛ ባለሥልጣን መሆናቸው ነው። ኦፊሴላዊው ሺንዋ የዜና አገልግሎት በዘገበው መሠረት የ72 ዓመት ዕድሜ አዛውንት የሆኑት ዡ ጥፋታቸውን ተቀብለው ይግባኝ አልልም ብለዋል። የፍርዱ ሂደት ቲያናንሜን በተባለችው ከተማ በዝግ እንደተካሄደ ተዘግቧል። ዜናው አበቃ። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ወደ መጽሔቱ የትንታኔ ክፍለ ጊዜ ይሆናል። የምንጀምረው ዛሬ በደቡብ አፍሪካ ከሚካሄደው የአፍሪካ መሪዎች ጉባኤ ጎን ለጎን የደቡብ ሱዳን የሰላም ድርድርና ስብሰባ ሊካሄድ መታቀዱን እንደማያውቁ የተቃዋሚዎቹ ዋነኛ ተደራዳሪ ተናግረዋል። በደቡብ ሱዳን ላይ እንደሚመክር ሲጠበቅ የነበረው የኢጋድ እና የሌሎች አገሮች መሪዎች ጉባኤ በጆሃንስበርግ ሳይሆን በአዲስ አበባ ሊሆን እንደሚችልም ጠቁመዋል። በዚሁ በአዲስ አበባ ሲካሄድ የቆየው የኢጋድ እና የደቡብ ሱዳን ተፋላሚ ወገኖች ምክክርም ተጠናቋል። እስክንድር ፍሬው ተከታዩን ልቆልናል። ላለፉት ሶስት ቀናት የተካሄደው የኢጋድ እና የደቡብ ሱዳን ተፋላሚ ወገኖች ምክክር ቀጣዩ ድርድር እንዴት እንደሚካሄድ የተዳሰሰበት ነው። የተቃዋሚዎቹ ዋነኛ ተደራዳሪ ጀኔራል ታባንደንጋይ ደንጋይ ለጋዜጠኞች ሲናገሩ ይህንኑ ነው ያስረዱት። ስናደርግ የቆየነውን ምክክር ትላንት አጠናቀናል። የምክክሩ ዓላማም ስለ አዲሱ የድርድር ስልት ማስረዳት ነው። አሁን አዲስ የድርድር ስልት እንዳለን ታውቃላችሁ። ኢጋድ ሲደመር የተሰኘ አምስት አካባቢዎችን የወከሉ አምስት የአፍሪካ ሀገሮች፣ እንግሊዝ አሜሪካና ኖርዌይን የሚያቅፈው ትሮይካ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ቻይና፣ የኢጋድ ሀገሮች መድረክ እንደዚሁም የተባበሩት መንግስታት ድርጅት በአደራዳሪነት እንዲሳተፉ የሚያደርግ ወደፊት መቀጠል በሚቻልበት መንገድ ላይ ለሶስት ቀናት መክረናል። ሐሳባችንንም አስረድተናል። አደራዳሪዎቹ በበኩላቸው ወደፊት የሚሰጡን ትልቅ ሰነድ ጭማቂ የሆነ አነስተኛ ሰነድ ሰጥተውናል። ይህ በአዲስ ስልት የሚካሄደው ድርድር ከደቡብ አፍሪካው የመሪዎች ጉባኤ ጎን ለጎን ሊካሄድ እንደሚችል መረጃዎች ሲወጡ ቆይተዋል። ጋይ ለጋዜጠኞች ሲናገሩ ግን ይህ እንደማይሆን ጠቁመዋል። the launching of the African part of the new mechanism in uh, South Africa during the EU. Uh የኢጋድ አደራዳሪዎች ይህንን አዲስ ስልት ይፋ የማድረጉን ስራ በደቡብ አፍሪካ ከሚጀመረው የመሪዎች ጉባኤ ጎን ለጎን ያካሂዳሉ። ከዚያ በኋላ ደግሞ በዚህ በአዲስ አበባ የኢጋድንና የሌሎች አምስት የአፍሪካ ሀገሮች መሪዎች እንደዚሁም የአሜሪካ የእንግሊዝ፣ ኖርዌይ፣ ቻይና የአፍሪካ ህብረትና የአጋር ሀገሮች ተወካዮች ያሉበት ጉባኤ ያካሂዳሉ። በአዲስ አበባ ሲካሄድ የቆየው ምክክር ሲጠናቀቅ ኢጋድ ለተደራዳሪዎቹ የሰጠው ሰነድ ተቃዋሚዎቹን አላስደሰተም። ሰነዱ መንግሥትና ተቃዋሚዎች ሊስማሙባቸው ይገባል ያላቸውን የማቀራረቢያ ሀሳቦች ያካተተ ነው። የተቃዋሚዎቹ ዋነኛ ተደራዳሪ ሰነዱ ወደፊት የሚያስኬድ አይደለም ብለዋል። የኢጋድ ሲደመር የመሪዎች ጉባኤ በአዲስ አበባ ሲካሄድ እንደሚሰጠን የሚጠበቀው ሰነድ ስትፈልጉ ተቀበሉት፣ ካልፈለጋችሁ ተውት በሚል መልክ የሚሰጠን ከሆነ ያጥፋት ነው የሚሆነው። ምክንያቱም ሰነዱ የደቡብ ሱዳንን ቀውስ ዋነኛ ጉዳዮች የሚዳስስ አይደለም። በደቡብ ሱዳን ሊሰራ የሚችል የሰላም ስምምነት የሚያወራም አይደለም። ለምሳሌ ስለ ስልጣን ክፍፍሉ ብናወራ ሳልቫኪር የሚሰጣቸው 53 ከመቶ ስልጣን ነው። ለእኛ የሚሰጠን 33 ከመቶ ነው። ቀሪው ለሌሎች ወገኖች የሚሰጥ ነው። ለውጥ እንዲመጣ ጥሪ እያደረገ ያለው የትኛው ወገን ነው? ለውጥ እንዲመጣ ያልጠየቀው ራዕይና ፕሮግራም የሌለው ሀገሪቱን እንዲያሸጋግር እንዲለውጥ እንዴት አምነት ሰጠዋለህ? ይህ የሚሰራ አይመስለኝም። በኢጋድ የተዘጋጀው ሰነድ ዝርዝርና እንድምታዎቹ በቀጣይ ዘገባ ልንመለስበት እንሞክራለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኬንያ የሰዎች መናገድ ሰለባዎችን ለመጠበቅ የወጣውን ሕግ በአነስተኛ ደረጃ እንኳን ባለማሟላቷ በዩናይትድ ስቴትስ የማዕቀብ ወጥመድ ውስጥ ልትወድቅ እንደምትችል ተገለጸ። ኬንያ ውስጥ ያለውን የሰዎች መናገድ ችግር በተመለከተ ከላኒ ራቮጋ የተላከው ዘገባ ዝርዝሩን ይዟል። አዲስ አበባ ያቀርበዋል። ሩቢ እውነተኛ ስሙ አይደለም፣ ግን ሩቢ እንበላት እና ይህቺ የ27 ዓመቷ ሩቢ ስለ ህገወጥ የሰዎች ዝውውር የሚሰጠውን ሴሚናር በአንክሮ ታዳምጣለች። ራሷም የዚህ ህገወጥ ንግድ ሰለባ ነበረች። ባለፈው ዓመት ሊቢያ ውስጥ አረጋውያንን የመንከባከብ ሥራ ሊሰጣት ቃል በገባ አንድ ድርጅት ውስጥ ተመዘገበች። በቤተሰቡ ውስጥ ሁሉን ማለትም እናት አባቷንና ወንድምቶቿን የምትረዳ የምትመግብ እርሷ ነችና የደሞዟን ገሚስ ወደ ኬንያ እንደምትልክ እቅድ ነበራት። ትሪፖሊ ስትደርስ ግን ፓስፖርቷ ተወርሶ እርሷም የአካልና የወሲብ ወከባ ደርሶባት ያሰበችውና ያቀደችው ሁሉ መና ሆኖ ቀረ። እና ሩቢ የምትከታተለው ሴሚናር የሰዎች ህገወጥ መናገድ ሰለባ የሆኑ እንደምን በንግድ ዘርፍ እንደሚሰማሩ የሚያመለክት ነበር የሰዎች መናገድን ለማቆም ብዙ መሰራት እንዳለበት ሩቢ አሰበች ሞስት ፒፕል አር ሰፖዝድ ቱ ቢ ኤጁኬትድ አባውት ሂውማን ትራፊኪንግ ብዙ ሰዎች ስለ ህገ ወጥ ዝውውር ወይም ሽግግር ትምህርት ማግኘት ይኖርባቸዋል ያኔ ነው ሰለባዎቹ ምን እንደሚደርስባቸው ግንዛቤ የሚያገኙትና በተለይ ኬንያ ውስጥ የስራ እድል ሊፈጠርላቸውና እንደምን ሊረዷቸው እንደሚችሉ የሚያውቁት። የሰዎችን መናገር በመቃወም ግንዛቤ የሚያስጨብጠው ድርጅት ነጻ ካወጣቸው ሁለት መቶ ሰለባዎች መካከል ሩቢም አንዷ ነበረች። ኬንያ ላለፉት ሶስት ዓመታት ይህን ችግር ለመቅረፍ ብዙም ያልጣረች በመሆኗ የዩናይትድ ስቴትስ ማዕቀብ በትኩረት የሚከታተላት ሀገር ሆና ቆይታለች። ከሶስት ዓመት በፊት ኬንያ የጸረ ሰዎች ሽግግር ሕግ አውጥታ ስታበቃ ግን ስራ ላይ ሳታውለው ቀረች እና አንድ የህፃናት ክብካቤ ድርጅት በቂ መረጃ ባለመገኘቱ ይህን ወንጀል የፈጸሙ ሰዎች በበቂ ሁኔታ አልተከሰሱም ይላል። ሚት ሶፊ ኦቲየንዶ ቀደም ሲል የተገለጠው የሰዎችን መናገድ በመቃወም ግንዛቤ የሚያስጨብጠው ድርጅት አማካሪ ናቸው። ለሰለባዎቹ የሚሰጠውንና ሩቢ የምትከታተለውን የንግድ ሴሚናር በመምራት ላይ ይገኛሉ። የዛሬ 17 ዓመት ራሳቸው ኦቲየንዶ የሰዎች ህገወጥ ዝውውር ሰለባ ነበሩ። ዛሬ ከዚያ ጉዳት ድነው እርሳቸው ያለፉበት አይነት ቁስል ውስጥ የሚገኙትን ለመታደግ ልምዳቸውን ያጋራሉ። ነገሮችን በቀላሉና በርካሽ መንገድ እስካገኘን ድረስ ምን ጊዜም ቢሆን የሰዎች ሕገ ወጥ ዝውውር ይኖራል። ለምሳሌ ቀድሞ ባርነት ነበር፣ አሁን ደግሞ የሰዎች ህገ ወጥ ሽግግር። ምክንያቱም አንድን ነገር በቀላሉ ለማግኘት ሌላ ዘዴ እንጠቀምና በአቋራጭ እናገኘዋለን። ይህን ሁሉ የሚያደርገው ታዲያ አሁን እየተፈጸመ ያለው የሰዎች ህገወጥ ዝውውር ነው። አይኤልኦ ማለት ዓለም አቀፉ የስራ ድርጅት እንደሚለው ህገወጥ የሰዎች ዝውውር ከአፍዝ አደንግዝ እጽ ንግድ ቀጥሎ ሁለተኛው የገቢ ማጋበሻ መንገድ ሆኗል። የተባበሩት መንግስታት ድርጅት ዓለም አቀፍ የሕፃናት መርጃ ድርጅት ዩኒሴፍ ደግሞ በየአመቱ አንድ ነጥብ ሁለት ሚሊዮን ሕፃናት የህገ ወጥ ሽግግር ሰለባ ይሆናሉ ሲል አመልክቷል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና እኔ አዳነች ፍሳሀየንን እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አሁን ደግሞ ከስልክ አስተያየቶቻችሁ ጥቂቶቹን እናስደምጥ። የተከበራችሁ የቪኦኤ አድማጮች በተደጋጋሚ አንድ አስተያየት ሰጥቼ ምላሽ አላገኘውኝ በቅርቡ ሲድ የሚባለው ድርጅት በኢትዮጵያ በተለያየ ዘርፍ አገልግሎ ለሰጡ ሰዎች ሽልማት መስጠቱን ሰምቼ እንኳን ደስ ያላችሁ ብያለሁ እንደነ አቶ ተስፋ የመሰረቱ ሰዎች ዘላለም ወረቀት ከመሸለም ህይወታቸውን የሚለውት ነገር የትም ቦታ አልተሰጣቸውም የፖለቲካ መጠቀሚያ የሆኑ ናቸው ብዙዎቹ ነገር ግን እኔ በቅርብ የምቃወመው እንደ ታማኝ በየነ አይነት ተሸላሚዎች ታማኝ በየነ በሚሸለምበት ዘርፍ ሀገር ውስጥ በዲሞክራሲ እየወደቁ እየተነሱ ያሉ ብዙ ሰዎች እንደ ምሳሌ ከሚጠቀሱት ውስጥ ብትደግፉም ባትደግፉም በየነ ጴጥሮስና መራራ ጉዲና የግንባር ስጋ ናት። ስለዚህ ይሄ ሲድ የሚባለው ድርጅት እንዴት እንደሚመርጥ ምን መመሪያ እንዳለው ቀርቦ እንዲገልጽልን ፈልጋለሁ። እግዚአብሔር ይስጥልኝ አይ ቢሮዬ እንደምን አላችሁ ታደሴ ክፍለነ ከዚህ ጋር የሆነ ስቴትስ ነው አሁን አይሲሲ ማለት የባይሆላ ነው ወይ የአውሮፓ ወይ የአሜሪካን ወይም የአፍሪካ ሳይሆን የዓለም በሽታ ነው አይሲሲና አልካይዳ አሸባብ ይሄ ሶስቱ ካልጠፉ አለም ላይ ሰላም አይኖርም አሜሪካን ብቻ ሳይሆን ይሄንን አላም ህዝብ መታገል አለበት፣ ይሄንን ማጥፋት አለበት። ይሄንን ካላጠፋ የሃይማኖት ጦርነት ነው። እነሱ አይሲሲ የሚያካሂደው የሃይማኖት ጦርነት በሊቢያ ታውቋል። ሰላሳ አንድ ሰዎችን ኢትዮጵያኖቹን ነፃ ህይወቱን አርዷል በብለዋ። ይሄ ሃይማኖት ጦርነት ነው እንጂ ይሄ መደብ ትግል ይሄ ፖለቲካ ምንም የሚያስፈልገው ነገር አለ ሚዎች እንደምናቸው የኢትዮጵያ አድጋለች፣ ህዝቡም ገቢ ያገኛል። ህዝቡ ከድህነት ወጥቷል ይባላል። የቱ ህዝብ ነው ከድህነት የወጣው? ምናልባት ሀብታምና ባለስልጣኖች፣ እነሱ በታችን ያሏቸው አለው መንገድና ቤት እኮ የሚባለው የኢህአዲግ አባል ያለበት ህንጻ እንጂ የድሀው ህንጻ ነው የሚታየው። የትኛው ገቢ አግኝቶ ነው ህዝቡ? ሌላ ስጋ ይቅርና ምስር እንኳን የሚበላ ድሀ የለም። በልቶ ከሚያድረው ጾሙን የሚያድረው ነው የሚበልጸው። ጎመን እንኳ ተወዶበት ሁለት ነው እንዴ እነሱ ሰው ያለ ካልተቸገረ እኮ እኔ ካልቸገረኝ እኮ ስለ ራሴ እንጂ የሰውን ችግር ቢያወሩኝ አይገባኝም። ያ ስለሆነ ነው እንጂ ህዝቡማ የሚለምሰው አቶ በውጭ ልጅ አለው ምን ያለው እየተረጋገፈ ነው እንጂ ማን ነው አሁን በልቶ የሚያድር ኢትዮጵያ ላይ። ጤና ይስጥልን ዜዎች፣ በመጀመሪያ ስለ ዝግጅቶቻችሁ ሁሉ ምስጋናዬን አቀርባለሁ። ስለ ምርጫ ብዙ ምሁራን አቅርባችሁ አወያይታችኋል። እናም እናም ጥሩ ግንዛቤ አግኝቼበታለሁ። አንድ ነገር ግን የተረዳሁት ማዕከላዊ የሆነ የመከላከያ ተቋም ካልተዘረጋ እና ህገ መንግስቱ ስራ ላይ ካልዋለ ነጻ ምርጫ የለም። የመከላከያው ኢትዮጵያ ውስጥ ተቋም የሚያገለግል ህዝቡን ሳይሆን ኢህአዴግን ነው። በተረፈ ትዝታ ብላቸው ያነጋገራቸውን ሁለቱንም ወጣቶች አመሰግናለሁ። ኤልያስ ስለ ትልቋ ኢትዮጵያ የዘረዘረው ደስ የሚያሰኝ ነው። ወደፊት እንደናንተ ያለ ትውልድ ስልጣን ላይ ሲወጣ ነጻ ምርጫ ይኖራል ብዬ ተስፋ አደርጋለሁ። ሰላም ሆኖ። አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። እዚህ ላይ ቀደም ሲል አስተያየት የሰጡን አድማጭ አቶ አዲሱ ክፍሌ አይሲሲ ያሉት አይሲስ ለማለት ፈልገው መሆኑን ተረተናል እና በዚሁ መልክ ይታረም። አይሲሲ ሳይሆን አይሲስ ነው። በተረፈ የነፃ አስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ ደግሞ የዘወትር ግብዣችን ነው። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው፤ ጻፉልን። በ19 በ2 እና በ5 ሜትር ባንዶች አጭር ሞገድ እና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት www ዳት ቪኦኤ ኒውስ ዳት ካም እዝባር አምሃሪክ ላይ እንገኛለን። ዜናዎቹን፣ ልዩና መደበኛ ሪፖርቶችን ከድረገጽ አድመጡ አንብበው። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየታችሁን አስፍረው። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅታችን ይቀጥላል። ወደ ቀጣይ ቅንብር ከመሸጋገራችን በፊት የፕሮግራም ማሳሰብ ያለን የዓለሙ ትልቅ የስፖርት ድርጅት ፊፋ እንደሚታወቀው ችግር ውስጥ ይገኛል። መነሾው ደግሞ ሙስና ነው፣ አድሎ፣ ጉቦ፣ ገንዘብ ማባከን፣ በሥልጣን መባለግ ወዘተረፈ። ገና ነገሩ ሲጋለጥ የተወሰኑ የፊፋ ባለሥልጣናት ከያሉበት እየታደኑ ታሰሩ። ፕሬዚደንቱ ሴፕ ብላተር ደግሞ ለአምስተኛ ጊዜ ሊመረጡ እየተሰናዱ ነበርና ተመረጡ። እኒህ ሰው ንጡህ ናቸው ተባለ። ምርጫውን እንደተቀበሉ በማረጋገጥ የፈረሙበት ቀለም ሳይደርቅ ግን በፈቃዴ ስልጣን ለቅቄአለው ሲሉ አሃ አለ ነገር ተባለ። እኛም በጉዳዩ ላይ የተለያዩ የስፖርት ሙያተኞችን እየጋበዝን ልዩ ልዩ ቅንብሮችን አቀረብን። ነገሩ ግን እየጋመ እንጂ እየከሰነ አልሄደም፣ ተባባሰ። በመሆኑም እስቲ አድማጭ አስተያየቱን ይስጥ፣ እኛም እንግዶችን ጋብዘን አንድ ሰፋ ያለ ቅንብር እናዘጋጅ ብለን ተነሳን። ሁለት እንግዶች አሉ። ሰሞኑን እንዳስተዋወቅ ነው የምታውቋቸውና የእኛም የብዙ ጊዜ ተባባሪና የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ እንዲሁም ከስፖርቱ ዓለም ተለይተው የማያውቁት በአሁኑ ሰዓት በግል ሥራ የሚተዳደሩት አቶ ታደለ ይድነቃቸው ተሰማ ናቸው። ሰሞኑን የተላኩ የአድማጮችን አስተያየቶችና ጥያቄዎች ለሁለቱ እንግዶች እያቀረቡ ዝግጅቱን የሚመሩት እስክንድር ፍሬው ከአዲስ አበባ፣ አዲሱ አበበ ከዚሁ ከስቱዲዮ ይሆናሉ። እንድትከታተሉ ከወዲሁ እንጋብዛለን። አድማጮች፣ ለዕለቱ አብይ ርዕስ በቀዳሚነት የያዝነው ቅንብር ደርሶናል። አሁን እርሱን እናስከትላለን። እንደ አውሮፓውያን ዘመን አቆጣጠር በ2015-16 የቡና ምርት ወቅት ኢትዮጵያ እስከ ዛሬ ያላገኘችውን ከፍተኛ የቡና ምርት አስመዝግባለች። የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ለ170 አነስተኛ ቡና አምራች ገበሬዎች ስልጠና መስጠቱም ተገልጿል። መለስካቸው አማሃ ያጠናቀረው ዘገባ ቀጥሎ ይቀርባል። ባለፈው ሳምንት መጀመሪያ ላይ አንድ አግሪመኒ ዳት ኮም የተሰኘ ድረገጽ የአዲስ አበባውን የዩኤስ አሜሪካ የግብርና መስሪያ ቤት ቢሮ ጠቅሶ እንደጻፈው የቡና መገኛ መሆኗ የሚታመነው ኢትዮጵያ በ2015/16 የምርት ዘመን 6.51 ሚሊዮን ከረጢት ቡና ታፍሳለች ይላል። ይህ ምርት እስከዛሬ ከተመዘገቡት ምርቶች ከፍተኛው እንደሆነ ይገለጻል። ይህ ከፍተኛ የቡና ምርት በተባለው የምርት ዘመን ይገኝ አይገኝ በኢትዮጵያ መንግስት በኩል እስከዛሬ በይፋ የተባለ የለም። በአጠቃላይ በሀገሪቱ የግብርና ዘርፍ በተለይም በቡናው ልማት እገዛ እንደሚያደርግ የሚታወቀው የዩናይትድ ስቴትስ ዓለም አቀፍ ተራድኦ በኢትዮጵያ የኢኮኖሚ እድገትና ለውጥ ወይም ኢኮኖሚክ ግሮት አንድ ትራንስፎርሜሽን ቢሮ ኃላፊ ጋሪ ሮቢንስ ከዚህ መረጃ ጋር አያይዞ ቪኦኤ አናግሯቸው ነበረ። ሮቢንስ እንደሚሉት ለዚህ ለዚህ ከፍተኛ ምርት ብዙ ታሳቢዎችን መዘርዘር ይቻላል። አንዱና በግልጽ የሚታየው ምክንያት የነበረውና ያለው የአየር ሁኔታ ነው። ከሌሎቹ ታሳቢዎች መካከል ደግሞ አዲስ የመጡና በአመራረቱ ላይ የተደረጉ ለውጦች ናቸው። አዲስ አይነት ዝርያዎች፣ አዳዲስ የቡና ተክሎችና ባለፉት ዓመታት የተተኩት ችግኞች ውጤትም ነው። እነዚህ እያንዳንዱ የቡና ዛፍ ብዙ እንዲያፈራ ረድተዋል ባይ ናቸው። ጋሪ ሮቢንስ የዩኤስ ዓለም አቀፍ ተራድኦን ድጋፍ በተመለከተም ዘርዘር አድርገው ገልጸዋል። ከቡና አምራች ማህበራት ህብረት እና ከምርምር ተቋማት ጋር በመተባበር የምርታማነት ማሳደጊያ ቴክኖሎጂዎች ላይ ከመስራት ባሻገር ዓለም አቀፉ ተራድኦ ባወጣው መርሃ ግብር መሰረት ለአነስተኛ ቡና ገበሬዎችም ድጋፉን ለግሷል። አስራ አምስት ሺ ለሚሆኑ አነስተኛ ይዞታ ያላቸው ገበሬዎች ስልጠና ሰጥተናል። ይህ ደግሞ በተራው ለተጨማሪ 82000 በላይ ለሚሆኑ አርሶ አደሮች ጥቅም ሰጥቷል። በሰጠኑ ድጋፍም ከ17000 ሄክታር በላይ በሚገመቱ የቡና እርሻዎች ላይ የሚገኙ የቡና ገበሬዎች ባስተዋወቅናቸው አዳዲስ ቴክኖሎጂዎች ተጠቃሚ ሆነዋል። ወደ 8 ሚሊየን የሚሆኑ ችግኞችን አነስተኛ ይዞታ ላላቸው ገበሬዎች ሰጥተናል። እነዚህ ችግኞች አሮጌዎቹን የቡና ዛፎች በአዳዲሶች ለመተካት አስችሏቸዋል። በማምረቱ ሂደት በኩል አያሌ ድጋፎችን ሰጥተናል። ሮቢንስ እንደሚያስረዱት የማምረቱን ያህል ምርቱ ተገቢ ዋጋውን በገበያ እንዲያገኝም ተመሳሳይ ጥረት ማድረግ ያስፈልጋል። በዚህ ረገድ ዓለም አቀፉ የዩስ የልማት ተራዶ ከዚህ ሀገር የቡናው ዘርፍ ባለድርሻዎች ጋር ሆነን የገበያውን ዘዴ በማሻሻል አዳዲስ ደንበኞች ማፍራት የሚቻልበትን መንገድ በመፈለግ እንዲሁም የኢትዮጵያን ቡና ለይቶ በማሳወቅ በኩል ብዙ ሰርተናል ይላሉ ሮቢንስ በትላልቅ መደብሮችና ስታርባክስን በመሳሰሉ ቡና አቅራቢ ሱቆች የኢትዮጵያን ቡና ለማስገባት መሞከር ለምሳሌ የሚሆነው ይሄው የስታርባክስ ከረጢት እዚህ ይታያል የኢትዮጵያን ቡና እየሸጡ ናቸው እነዚህ ልዩ የቡና ገበያዎች ሸማቾች ሲገቡ ታዲያ ማንኛውም አይነት ቡናን ለመግዛት ሳይሆን የኢትዮጵያን ቡና ፈልገው ነው የሚገቡት። አሁን የቡናው አመጣጥ ምን እንደሆነ የሚያስረዳ የታሪክ ማህደር ለመጻፍ በመስራት ላይ እንገኛለን። እንዲህ አይነት ልዩ ቡና የሚጠጡ ሸማቾች ናቸው ከየትኛው እርሻ ምርቱ እንደመጣ ለማወቅ የሚፈልጉት። በዚህ ምክንያት ዛሬ በዓለም የቡና ታላላቅ ገበያዎች ኢትዮጵያ ማለትም የኢትዮጵያ ቡና ታዋቂ ሆኗል። ኢትዮጵያም ከአፍሪካ ቡና አምራች ሀገሮች መካከል በአሜሪካ ስፔሻሊቲ ቡና ማህበር እውቅና ለማግኘት የመጀመሪያዋ ሀገር ሆናለች። የኢትዮጵያ ምርት ገበያና የኢትዮጵያ ቡና በአሜሪካ ስፔሻሊቲ ቡና ማህበር በአፍሪካ ውስጥ እውቅና ያገኙ ቀዳሚዎቹ እንዲሆኑ ረድተናል። አሁን በኢትዮጵያ የምርት ልውውጥ ቤተ ሙከራ የተመረመረ ቡና ጥራት በማንኛውም የአሜሪካ ወይም የአውሮፓ ላቦራቶሪ ከተመረመረ ቡና ጋር እኩል ደረጃና ተቀባይነት ያለው ሆኗል። እንደሚታወቀው የዓለም የቡና ዋጋ ምናልባት እንደ ብዙዎቹ የተፈጥሮ ሸቀጦች ፕራይመሪ ኮሞዲቲስ ተብለው የሚታወቁት ማለት ነው ሁሉ በዓለም ገበያ ላይ ይዋዥቃል። ሙሉ በሙሉ የኢትዮጵያ ቡናም ከዚህ አደጋ የወጣ አይደለም። ጋሪ ሮቢንስ እንዳስረዱት ከሆነ የኢትዮጵያ ቡና ዘርፍ ከዚህ አጠቃላይ የዓለም ቡና ከሚናገድበት ሰፊ ገበያ ቀስ በቀስ እየወጣ ወደ ስፔሻሊቲ ቡና በገባ መጠን የኢትዮጵያ ቡና ከዓለም አቀፉ የዋጋ መዋዠቅ አደጋ ሊወጣ ይችላል። በዓለም ገበያ የሚቀርበው ቡና የብዙ ደንበኛ ምርጫ ነው። ነገር ግን ወደ ልዩ ገበያ ቡና ለመግባት ከቻልክ ደንበኞችህ ለይተው የሚያውቁ እንደሆኑ ትረዳለህ። ያንን ደረጃና አይነት ያለውን ቡና ብቻ ነው የሚፈልጉት ዋጋውን ቢወደድ ሳይጨነቁ ይከፍላሉ። ጋሪ ሮቢንስ እንደሚሉት የኢትዮጵያ ቡና በየጊዜው እንዲሻሻልና በዓለም ገበያም የተሻለ ዋጋ እንዲያገኝ ከተፈለገ የቡና አምራቾች፣ የቡና ነጋዴዎች፣ መንግስትና ሌሎችም በህብረትና በመተጋገዝ መስራትን ገንዘባቸው ማድረግ ይኖርባቸዋል። የዓለም ገበያን አካሄድና አሰራር ማጤንና መረዳትም መሰረታዊ ነገር ነው። ወደ እነዚህ ዓለም አቀፍ የንግድ ትርኢቶች አያሌ ሰዎች ሄደው እንዲጎበኙ ድጋፍ የሰጠኑም ለዚሁ ነው። በእነዚህ ትዕይንቶች የቡና አምራቾችና አከፋፋዮች ከነማን ጋር እንደሚወዳደሩ ግንዛቤ ያገኛሉ። አሃ ብራዚል ይሄን ነው የሚያደርገው። ኮሎምቢያስ እንዴት ነው? እንዲያ ነው የሚያደርገው። ገበያ ውስጥ እንዴት ይሰራሉ ብለው እንዲያስቡ ይረዳል። በዚህም ምርታቸው የሚሸጥበትን ገበያ ባህሪ ይረዳሉ። ቡና እስከ ዛሬም ለኢትዮጵያ ዋነኛው የውጭ ምንዛሬ ምንጭ ሸቀጧ ነው። ከኢትዮጵያ ከአጠቃላይ የውጭ ምርቷ ገቢ ከ25 እስከ 30 በመቶ የሚሆነው የውጭ ምንዛሬ የሚገኘው ከዚሁ ሸቀጥ እንደሆነ መረጃዎች ያሳያሉ። ከቡና የሚገኘውን እሴት ከፍ ለማድረግ የተባሉትን ሁሉና ከዚያም በላይ የሰሩ ገቢን ማሳደግ ትልቅ ነገር እንደሆነ የኢኮኖሚ ሳይንስ ባለሙያዎች ይመክራሉ። ከዚህ በላይ ግን የወጪ ምርትና አገልግሎቶችን ማስፋት፣ ማብዛት ደግሞ የአንድን ሀገር ኢኮኖሚ መሰረት የበለጠ ማደላደል እንደሆነ በይበልጥ አበክረው ይመክራሉ። አንድ ያላት እንቅልፍ የላት ነውና። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ እንግዲህ በሙዚቃ ትንሽ ዘና እንላለን። I'm your miracle. Don't you জিরাফে গবু জিরো ইন সোনা গ গহনী করকে ও তো শিখানা কুজি জিরো জিরো দিহঙ্গ এখন গবটু আই মন গবটু አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ሁለተኛው ቀዳሚ ቅንብር ተሸጋግረናል። ሳምንታዊው ባህልና ማኅበረሰብ ይቀድማል። አንጋፋና ዕውቅ ተዋናይ፣ አዘጋጅና ጸሐፊ ተውኔት፣ ገጣሚ፣ ተርጓሚና መምህር ነው ለዕድሜ ልክ የጥበብ ሥራዎቹና ባበረከተው አስተዋጽኦ በቅርቡ እዚህ ዩናይትድ ስቴትስ በሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ ለክብር ሽልማት በቅቷል። የራዲዮ መጽሔት ፕሮግራም አዘጋጆች አሉላ ከበድና አዲሱ አበበ ሽልማቱን መነሻ በማድረግ ሰሞኑን ወዲህ ወደ አሜሪካ ድምፅ ስቱዲዮ ጋብዘው ያወያዩት ተስፋዬ ገሰሰ ለምሽቱም ይበልጡን በሥነ ግጥም ትርጉምና በጥቅሉም ስነ ጽሑፍን በሚመለከቱ ርዕሶች ዙሪያ ይወያያል። ድንገት ዱብ የምትለውን ድንገት ዱብ በዚች ክብ ኳስ ዓለም ለምን ዱብ፣ መልስ የለም እኮ ከየት እኮ ወዴት Deus, there was him, and there was and there were ተስፋ የገሰሰ ተዋናይ፣ አዘጋጅ፣ ዲሬክተር፣ ገጣሚና ተርጓሚ እንዲሁም መምህር፣ በአዲስ አበባ ዩኒቨርሲቲ በርከት ላሉ ዓመታት በመምህርነት አገልግለሃል። እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። كل اللي <applause> من الألباطي ميان تنتويننا بهاريم شبر يميا سايي كميم مسلو كتأثيرنا كموسيقى وطأة ودار إسلو سادين عمر خيام بوت تللك بوت هاي لو سكيم مثل درس غولتو إيتا يالو يعتقداتهم سلطونهم تكتر تلا يراسهن سراب عشات ماو تتحال سكيمنا وراسلا عمر خيام مش عمر الخيام ليلا سبندوب ويهوتي يوسف تيجي أوعترمينا بينورتن بس يبقى كينا تبغوا بقى كل እንግዲህ ሼክስፒርን አልቀዋለሁ ከኦመር ኸያም የበለጠ፣ ነገር ግን የምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በከሪክረም ውስጥ የለም። ምዕራባዊ እኔ በተማርኩበት ከሪክለም ውስጥ ያልነበረ ሰው እንዲሁ ጠቀስ የሚል የነበረና በኤክስትራ ከሪክለም ሪዲንግ ያገኘሁት ሰውና የተዋወቅሁት ነው። ኦመር ኸያም እና ማረከኝ ፍልስፍናው፣ ድፍረቱ እና እሱ ሙስሊም ሆኖ እንብላ ንንፅርጣ ነገነን ናሙት ስም ሲል ያው በግእዙም ይላል ንብላ ንስተይ የሰመን መውት ነው እና የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቲማቲሽን ነው ነውው አልጀብራ ነው፣ አስትሮሎጂስት ነው። የቆጠራው የድብትርና ነገር ሳይሆን ሳይንሳዊ የሆነው እና ትልቅ ሰው ነው በአንድ በኩል ሳይንስ ጭንቅላት በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን የጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነ ጥበቡ ሲሄድ በአጫጭር ስንኞች ሩብአያት ነው የሚባሉት የኦመር ሀያም ሩባያት ይባላል። የተስፋዬ ገሠሰ ሩባያትም ተፈጥሯል። ሶስቱ እንደረደርና በመጨረሻዎችን ስንኞች የሚወታ ማለት ነው ሩባያቱ እና እንደዛ ሁሉንም አድርጌ አልገጠምኩትም። በወልግጥም ነው አብዛኛውን አንዳንዶቹን እንደ ሩባያቶች ምሳሌ ያደረግኳቸው ግጥሙ ትርጉሞች አሉ። ከሁሉ የበለጠ እንዳልኩ ፍልስፍናው ነው፣ ድፍረቱ አንተ እግዚአብሔርን ይጠይቃል አንተ ሁሉን ነገር ሰሪ ችሎታ ያለህ ሆነህ ለምንድነው እንደዚህ ሲሰራ ዝም የምትለው? የሚል አይነት ነገር ይጠይቀዋል። ደግሞም ደግሞ ቡራኬውን ይመለከት እና ደስታውን ደሞ ያንኑ ያህል ደግሞ ስሄ ስሜት ፍስህቱ ይገልጻል። እነኚህ ነገሮች በማድረጉ በውብ የሆነ ቋንቋ ነው እንግዲህ እኔ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ፣ እሱን አውቄ ሳይሆን ኤድዋርድ ፊትጀራል የሚባለው እንግሊዛዊ ያደረገው ትርጉም ነው። ዑመር ኻያምንም ራሱን ዓለም ላይ እንዲታወቅ ያደረገው እና የኤድዋርድ ፊትጀራልድ እንግሊዝኛ ግጥም ስላገኘውኝ እሱ ደግሞ ልክ ርዋአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አዋቂና ሀብት የነበረውና ጊዜ ነበረው ይህን ነገር ለማጥናት ና ፊትጀራልድ ጥሩ አድርጎ ጊዜ ፈጅቶ የሰራው ነገር እና በዛ እንግሊዝኛ ትርጉሙ ምክንያት፣ ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የኦማር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል ፊልጀረል እና የዓለም ሰው ነው የደስታ ሰው ነው እና ያን ደስታና እንቅድሚያልኩት ትፍስትን ለመግለጹን ስለቻለ ነው። ፍቅርም አለበት እኮ እዛ ላይ። ታዲ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልሱፍና ይሄ ነገር ያለበት ደራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሃት ገብረ እግዚአብሔር ለመጀመሪያው መጽሐፊ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል? ዛ ላይ ፊትጀርል ውስጥ ኦማር ኸያም ተወለደ በእንግሊዝኛ ተስፋዬ ገሰሰ ደግሞ በፊት ጀራልድ ውስጥ እንደ ኦመር ሀያም እንደገና በአማርኛ ወለደው ብሎ ጽፏል። የኦመር ሀያም የህይወት የመጠየቅ ቅድም ትፍስህት የምትላቸው ነገሮች አንድ ትልቅ ጥያቄ እንድናነሳ ይጋብዛል። ግን ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በንግግር ወይም በቋንቋ ሽግግር ውስጥ የሚፈለጉ ሀሳቦች ይጠፋሉ ወይም ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀድም እንደ ገለጽከው የዑመር ሐያምን ፍልስፍናውን፣ አስተሳሰቡን፣ ነጻነቱን፣ ስለ ሕይወት ያሉትን ምልከታዎች ማሻገር ተችሏል። በአማርኛ ደግሞ እንደገና በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ መምጣት ችለዋል። እስኪ ስለ እሱ አጫውተን፣ ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና። አዎ፣ አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ መድረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከ ቅርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። እነ ሞሊየር፣ ራሲን አሉ። እነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዝቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወደም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይህም ቢሆን ስታንዳርድ የሆነው ቋንቋ አለ ስታንደርድ እንግሊሽ አለ። አማርኛም ስታንደርድ አማርኛ ለ ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ፣ ምን እንደዚህ የሚባል አይነት ነገር ለምሳሌ አለ፣ አራዳ ቋንቋ እሱ ጊዜያዊ ነው። ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይዘኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንደርዱ ግን ጠብቆ ያንን በሰዋስውም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ። እና ወደ አማርኛ በወሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው ግዕዝ ቃላት ተጠቅሜ ያለሁ። ይህን ያህል ብዙ ግዕዝም ባላውቅ አንዳንድ የግዕዝ ቃላቶችን አስገብቼ ያለው ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው። ትርጉሙ እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል ብሎ እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የሥነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው። አማርኛ በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስቡ ከግዕዝ ወስዶ የራሱንም ሰዋስቡ ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ተርጉም ያለ ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኝ ናቸው። እነዚህ ሰዎች አሳይተዋል፣ ለጸጋዬ በሬ የከፈቱለት እነሱ ናቸው። እንግዲህ ጸጋዬ ደግሞ ይህን ሐምሌትን ማክቤትን ከተረጎመ እኔ የማር ኻያምን እንዴት ያቅተኛል? በአሁን ደግሞ ሶኔቶቹን መወድሶቹንም ሞክሬ ያለው እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው። ይህ መንገድ ለሚከተሉ አዲስ ተርጓሚዎች በሚረዳ መልኩ አንድ ጥያቄ ገብቼ ላስከትል። አሁን መሠረቶችን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋ የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ ለዛ ቋንቋ የራሱ እስኪመስል ድረስ አሁን ኦመር ሀያምን በምንሰማበት፣ በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡን፣ ጥልቀቱን፣ ምጥቀቱን ከራሳችን ጋር በምናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱንም መረዳት፣ ከዛ ደግሞ አገሬው ባህልና ልማድ፣ ሰዎች በቀላሉ በሚረዱት የራሳቸው እንዲያደርጉት በሚረዳ መልኩ መውረስ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንተቅ፣ አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ብታብራራ። የተከበራችሁ አድማጮች ከአንጋፋና እውቁ ተዋናይ አዘጋጅና ጸሐፊ ተውኔት ገጣሚ ተርጓሚና መምህር ከተስፋዬ ገሰሰ ጋር የተጀመረው ወግ አልተቋጭም። ሳምንት ይመለሳል። ለአሁኑ ግን አንጋፋውን የጥበብ ሰው ለጊዜው እናመሰግናለን። አሁን ደግሞ ወደ መጨረሻው ዝግጅት እናልፋለን። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ሕይወት ነው። በሰባቱ ከበርቴ ሀገሮች መሪዎችና የዓለም ጠቢባን የሳምንቱ የአየር ንብረት ለውጥ ጉዳይ ንግግሮች፣ እንዲሁም የአሜሪካ ቻይናን በኢንተርኔት ላይ ወረራ መከሰስ፣ የቻይና ማስተባበል የዛሬ ዝግጅት የትኩረት ነጥቦች ናቸው። አዘጋጅና አቅራቢ ሰለሞን አባተ ነው። ይህ ሳምንት በተፈጥሮ አካባቢ ጥበቃና በአየር ንብረት ለውጥ ጉዳይ ላይ ሁለት ዋና ዋና የሚባሉ ዓለም አቀፍ ክንዋኔዎች የተካሄዱበት ነው። ጀርመን ሁለት ትላልቅ ስብሰባዎችን አስተናግዳለች። አንዱ የሰባቱ ሀያላንና ከበርቴ መንግስታት ጂ7፣ ወይም ቡድን ሰባት ተብለው ይጠራሉ፣ መሪዎች ለዓመታዊ ስብሰባቸው ተገናኝተዋል። በሌላ መድረክ ላይ ደግሞ የአየር ንብረት ለውጥ አደራዳሪዎች አዲስ ስምምነት ለመቅረጽ የሚያስችሉ ተስማሚ ቃላትን ሲመርጡና ሲያበጥሩ ሰንብተዋል። እጅግ አፋጣኝና የተጨበጠ እርምጃ የሰባቱ ሀያላን መሪዎች ቃላት ናቸው። በአየር ንብረት ለውጥ አጀንዳ ላይ መወሰድ አለበት። የኪዮቶ ስምምነት ወይም ፕሮቶኮል የዛሬ ሶስት ዓመት የአገልግሎት ወይም የኃይል ዘመኑን ጨርሷል። ያንን ስምምነት የሚተካውን አዲስ ሰነድ ዝግጅት አያያዝና ሂደት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በቅርብ እየተከታተሉ ናቸው። ጠንካራ ዓለም አቀፍ የአየር ንብረት ጥበቃ ስምምነት በዚህ ዓመት ፓሪስ ፈረንሳይ ላይ ለመድረስ መሥራታችንን እንቀጥላለን። ካርቦንን ወደ አካባቢ አየር መልቀቃችንን ለመቀነስና በሌሎች በካይ ጋዞች ላይም ተመሳሳይ እርምጃ ለመውሰድ የሚያስችሉ የድኅረ ሁለት ሺህ ሀያ ግቦቻችንን የጂ ሰባት አገሮች ሁሉ አስቀምጠናል። የምድር አጠቃላይ የሙቀት መጠን በቅድመ ዘመነ ኢንዱስትሪ ከነበረበት ከሁለት ዲግሪ ሴልሺየስ በላይ እንዳይወጣ ለማድረግ መሪዎቹ ቁርጥ አቋም ይዘዋል። ይህ እርምጃ እጅግ የከበዱና አስፈሪ የሆኑ የተፈጥሮ አካባቢ አደጋዎችን ለማስቀረት ይረዳል ሲሉ ጠቢባኑ ይናገራሉ። የባህር ጠለል ከፍታ መጨመር፣ እጅግ የበረቱ የተደጋገሙና ግዛታቸውን ያሰፉ ድርቆችና ወጀብና ጎርፍ የበዛባቸው ዶፍ ዝናብ አጋጣሚዎች ከብዙዎቹ መካከል የሚጠቀሱ የአደጋ ስጋቶች ናቸው። የአዲሱ የአየር ንብረት ስምምነት አስኳል ነጥብ በካይና አማቂ ጋዞችን በመቆጣጠር ጉዳይ ላይ ገዢና ኃይል ያለው ሰነድ ማውጣት መሆኑን የጀርመን ቻንስለር አንጌላ መርከል አሳስበዋል። The world does not have any binding rules at the moment, and therefore that must be a goal in Paris. የጂ ሰባት መሪዎች በተጨማሪም በአውሮፓ የዘመን አቆጣጠር ከሁለት ሺህ ሃያ ዓመተ ምህረት ጀምሮ በአመት በአምስት ዓመት ጊዜ ውስጥ ማለት ነው፣ ለአየር ንብረት ለውጥ መርሃ ግብሮች ማስኬጃ በየአመቱ የመቶ ቢሊዮን ዶላር ልገሳ ለማድረግ ቀደም ሲል ገብተውት የነበረውን ቃል አድሰዋል። ይህ ግብ ደግሞ መቀመጥ ያለበት የፊታችን ህዳርና ታህሳስ ለፓሪስ ጉባኤ ከመነሳታችን በፊት ነው ብለዋል መርከል። ይህንን ግብ ማስቀመጥ ያለብን ከፓሪሱ የአየር ንብረት ጉባኤ በፊት ነው። ምክንያቱም ብዙ ትናንሽ የደሴት ሀገሮች ወደ ስምምነቱ የሚገቡት እኛ ለዚህ ግብ ያለንን ቁርጠኝነት ካረጋገጠን ብቻ ነው። ሰባቱ ከበርቴ ሀገሮች ለራሳቸው እየገቡ ያሉት ሌላ ግዴታ በያዝ ነው ምዕት ዓመት በሁለት ሺዎቹ አመታት መጨረሻ በድፍኑ በመጪዎቹ 85 ዓመታት ውስጥ ማለት ነው። ከከርሰ ምድር የሚገኘውን ማንኛውንም አይነት በካ የኢነርጂ ምንጭ መጠቀም ማቆም ነው። እነዚህ የኢነርጂ ምንጮችና የልማት ግብዓቶች ማንኛውም የድፍድፍ ዘይት ውጤት ቤንዚን፣ ላምባ፣ ጋዝ፣ አስፋልትና የመሳሰሉትን እንዲሁም የድንጋይ ከሰልን ይጨምራል። እነዚህ ከተራዘሙ ዘመናት የተፈጥሮ ብስባሽ የተሰሩና ካርቦን አዘል የሆኑ ውጤቶች ናቸው። እስከዚያ ዓለም ወደ አረንጓዴና ታዳሽ ኢነርጂ ሙሉ በሙሉ መግባት አለባት። መሪዎቹ ደቡብ ጀርመኗ ጋርሚሽ ፓርትን አቅራቢያ ኤልማው ካስል ሆቴል እንዲህ አይነት ቁርጠኛ እርምጃዎችን የሚጠይቅ ምክክር ሲያደርጉ፣ ከዚያ በስተሰሜን ዋና ከተማይቱ ቦን ውስጥ ደግሞ ከሁለት መቶ ከሚሆኑ ሀገሮች የተሰባሰቡ ጠቢባን ልዑካንና አርታኢያን በመጪው የስምምነት ሰነድ ቋንቋና ይዘት ላይ ሲመክሩ ሰንብተዋል። የዓለም ሀብቶች ኢንስቲትዩት ዓለም አቀፍ የአየር ንብረት መርሃ ግብር ዳይሬክተር ጀኒፈር ሞርጋን ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ ስራቸው እጅግ የከበደ መሆኑን ተናግረዋል። ለማንኛውም ዓለምን ካርቦን ወይም ብከላ ነጻ የማድረጉ ሀሳብ ግልጽ መሆን አለበት። ይህ የረዥም ጊዜ ግብ ደግሞ መዋለ ንዋይ አፍሳሾች የወደፊት የንግድ ውሳኔዎቻቸውን እንዴት ማሳለፍ እንደሚኖርባቸው የማንቂያ ምልክት ይሰጣል። እንግዲህ የዓለም ሀያላን መሪዎች የአየር ንብረት ባለሙያዎቹ ለያዙበትና እየመከሩት ላሉት ጉዳይ ጠኝነት አቋሞቻቸውን እየገለጹና ድጋፍም እየሰጡ ነው። ይህ እንደምን የበረታ ማነቃቂያ ነው። አሁን ነው መነጋገር። ይህ የሩጫው ፍጻሜ ነው የጄኒፈር ሞርጋን መልእክት ነው። እንዲህ አይነቱ መነቃቃት የሚታየው በባለሙያዎቹ ዘንድ ብቻ አይደለም። ከብከላ ነጻ የሆነች ዓለም ባለቤት ለመሆን ወደ ባለንጹህ ኢነርጂ ወደፊት ለመግባት ሁሉም መንግሥታት የየራሳቸውን ዕጣ እንዲሸፍኑ ቁርጠኝነታቸውን እንዲያጠናክሩ ቁሳቁስ ቁስቆሳ ጉትጎታና ግፊ ሊርቃቸው አይገባም። ባለፈው ሳምንት ውስጥ ይፋ የሆነ አንድ ብርቱ ምስጢር አሜሪካን ንጧታል። የመንግሥቱ ኮምፒውተሮች ሁሉ በአንዳች የውጭ እጅ ወረራ ተፈጽሞባቸዋል። የሕዝብ ተወካዮች ምክር ቤቱ የሀገር ውስጥ ደህንነት ኮሚቴው ሊቀመንበር ማይክ ማካውል ይህንን ወረራ የፈጸመችው ቻይና ነች ብለዋል። ዋይት ሃውስ ቤተ መንግሥት ደግሞ የወራሪውን ማንነት ለማወቅ ምርመራ እያካሄድን ነው ብሏል። ፌስ ዶኔሽን በሚባለው ሲቢኤስ የዜና አውታር ያለፈው እሁድ ፕሮግራም ላይ የቀረቡት እንደ ራሴ መካወል ፌዴራሉ የሰራተኛ አስተዳደር ቢሮ ወረራ ተካሄደበት ከአራት ሚሊዮን በላይ የአሁንና የቀድሞ የአሜሪካ መንግስት ሰራተኞች የግል ፋይሎች መረጃዎች መዘረፋቸውን ተናግረዋል። ይህ በዩናይትድ ስቴትስ ታሪክ እጅግ ግዙፉና አሳሳቢው የኢንተርኔት ጥቃት ነው ብለዋል። ማይክል መካወል የስጋት ጠቋሚዎችን እንመለከታለን። እንዲህ አይነቱን መረጃ የመስረቅ ፍላጎትና ሐሳብ ሊኖረው የሚችለው ማን ነው? ይህ ግዙፍ የሆነ የመረጃ ቁፋሮ ፕሮጀክት ነው። የፌዴራሉን መንግሥት አራት ሚሊዮን የፖለቲካ ሹማምንትና ሠራተኞችን ኢላማ ያደረገ ዘመቻ ነው። በእኔ እምነት ይህ ቻይና በዩናይትድ ስቴትስ ላይ ያካሄደችው ጥቃት ነው። ይህ ስለላ ነው። ጥቃቱ መፈጸሙ የታወቀው ሚያዚያ ውስጥ ነው። ለህዝብ ይፋ የተደረገው የዛሬ ሳምንት ሐሙስ ነው። በማካወል እምነት ቻይና ይህን ወረራ የፈጸመችው እንደ ክሬዲት ካርድና መሰል መረጃዎችን ለመስረቅ ሳይሆን ወደፊት የሚመለምሏቸውን ሰላዮች ሊያስታጥቁበት የመንግስቱን ሠራተኞች ደህንነትም አደጋ ላይ ለመጣል ነው። ቻይና ይህንን ውንጀላ ኃላፊነት የጎደለውና በሳይንሳዊ እውነታዎች የማይደገፍ ወይም የማይረጋገጥ ነው ብላለች። ይህ ክስ አሜሪካ ቻይናን ብድግ አድርጋ የምትቀጠቅጥበት ነገር አንዳችም ማረጋገጫ ወይም ማስረጃ የማታቀርብበት ዱላ ነው ብሏል። የቻይና መንግስት ንብረት የሆነው ዕለታዊ ጋዜጣ ግሎባል ታይምስ ከትናንት በስቲያ ሰኞ ባወጣው እትሙ በነገራችን ላይ ይህንን ወረራ ዋይት በቅርብ እየተከታተለ መሆኑንና ምርመራ እያደረገ መሆኑን ምርመራው ሳይጠናቀቅም መረጃ እንደማይሰጡ የዋይትሃውስ ቃል አቀባይ ጆሽ ኤርንስት ባለፈው እሁድ የሰባቱ ከበርቴ ሀገሮች መሪዎች ጀርመን ውስጥ ተሰብስበው በነበረበት ጊዜ ለጋዜጠኞች በሰጡት መግለጫ አስታውቀዋል። ከመሰናባበታችን በፊት አንድ የፕሮግራም ማሳሰብ ያለን የዓለሙ ትልቅ የስፖርት ድርጅት ፊፋ እንደሚታወቀው ችግር ውስጥ ይገኛል። መነሾው ደግሞ ሙስና ነው፣ አድሎ፣ ጉቦ፣ ገንዘብ ማባከን፣ በሥልጣን መባለግ ወዘተረፈ። ገና ነገሩ ሲጋለጥ የተወሰኑ የፊፋ ባለሥልጣናት ከያሉበት እየታደኑ ታሰሩ። ፕሬዚደንቱ ሴፕ ብላተር ደግሞ ለአምስተኛ ጊዜ ሊመረጡ እየተሰናዱ ነበርና ተመረጡ። እኒህ ሰው ንጡ ናቸው ተባለ። ምርጫውን እንደተቀበሉ በማረጋገጥ የፈረሙት ቀለም ሳይደርቅ ግን በፈቃዴ ስልጣን ለቅቄያለሁ ሲሉ አሃ አለ ነገር ተባለ። እኛም በጉዳዩ ላይ የተለያዩ የስፖርት ሙያተኞችን እየጋበዝን ልዩ ልዩ ቅንብሮችን አቀረብን። ነገሩ ግን እየጋመ እንጂ እየሰከነ አልሄደም፣ ተባባሰ። በመሆኑም እስቲ አድማጭ አስተያየቱን ይስጥ፣ እኛም እንግዶችን ጋብዘን አንድ ሰፋ ያለ ቅንብር እናዘጋጅ ብለን ተነሳን። ሁለት እንግዶች አሉን። ሰሞኑን እንዳስተዋወቅ ነው የምታውቋቸውና የእኛም የብዙ ጊዜ ተባባሪና ዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ እንዲሁም ከስፖርቱ ዓለም ተለይቶ የማያውቁት በአሁኑ ሰዓት በግል ሥራ ላይ የሚገኙት አቶ ታደለ ይድነቃቸው ተሰማ ናቸው። ሰሞኑን የተላኩ የአድማጮችን አስተያየቶችና ጥያቄዎች ለሁለቱ እንግዶች እያቀረቡ ዝግጅቱን የሚመሩት እስክንድር ፍሬው ከአዲስ አበባ አዲሱ አበበ ከዚሁ ከስቱዲዮ ይሆናሉ። እንድትከታተሉ ከወዲሁ እንጋብዛለን። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍስሀየንን ሰላም ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።